በየሳምንቱ ሐሙስ በፈረቃ በሚቀርበው አጥቢያ ኮከብ ዝግጅት ምትክ ከፓስተር ዳንኤል ገብረ ስላሴ ጋር የተደረገ ቃለ ምልልስ ይዘናል። ያወያያቸው ግርማይ ገብሩ ነው። ራሳቸውን በማስተዋወቅ ይጀምራሉ። አመሰግናለሁ። ስሜ ፓስተር ዳንኤል ገብረ ስላሴ ይባላለሁ። ጃስቲስ ፎር ኦል ፕሪዝን ፌሎሺፕ ኢትዮጵያ ፕሬዚደንት ነኝ። ድርጅቱ የተቋቋመው በፈረንጆች አቆጣጠር በ1992 ሲሆን የመሰረቱት ደግሞ አምስት የቦርድ አባላት በመሆን ነው። አላማው ደግሞ የኢትዮጵያን ሰብአዊ መብት ጥበቃ እንዲኖራትና የሕግ የበላይነት እንዲረጋገጥ እና ፍርድ ቤቶችና የፍትህ አካላት በነጻነት እንዲሰሩ አቅም መገንባት ነው። ስራችን ፓስተር ዳንኤል አሁን ይሄ ፍትህ ለሁሉም የሚባለው በአማርኛ እንደዛ ልንለው እንችላለን። በተለይ ደግሞ ማረሚያ ቤቶች ላይ ትኩረት ሰጥቶ የሚንቀሳቀስ ድርጅታችሁ እስካሁን ድረስ ኢትዮጵያ ውስጥ ምንድን ነው የሰራው? በማረሚያ ቤት ስንጀምር ኢትዮጵያ ሊግ ኦፍ ኔሽን ልትመዘገብ ስትል በ1940ዎቹ አካባቢ የስታንደርድ የሆነ ማረሚያ ቤት የለሽም ተብላ በንጉሱ ዘመን ዓለም በቃኝ የሚባለው ማረሚያ ቤት ተሰራ። ከዛ ከሰባ ዓመት በኋላ ሞደርን እና ስታንደርድ ፕሪዝን በናዝሬት ከተማ ላይ ወይም አዳማ የእኛ ድርጅት ሰርቶ በማበረከቱ ሁለት መቶ እስረኞች የሰብአዊ መብታቸውን በሚጠብቅ ሁኔታ በመሰራቱ ምክንያት ይሄ ደግሞ ከአፍሪካ ካሉ ከነ ደቡብ አፍሪካ መካከለኛው አውሮፓ ሀገሮች የሚመሳሰል ነው። ያንን ሞዴል በመውሰድ ደግሞ መንግስት በትግራይ፣ በጎንደር፣ በባህር ዳር እና በአዋሳ በኦሮሚያ መስራት ጀመረ ማለት ነው። የሰብአዊ መብቶች እንዲጠበቁ ስታንዳርዶችን ማምጣት ነው የኛ ኃላፊነት። አምተን ደግሞ በሁላችንም መተግበር ባንችልም መንግስት እንዲተገብረው አንዱን ሞዴል በመስራት ከዛ በማየት ደግሞ ሌሎች እንዲሰሩ ማድረግ ነው ማለት ነው። የአቅም ግንባታ በመገንባት አንጻር ለዳኞች፣ ለአቃቢ ሕግ፣ ለፖሊስና ለሚሊሻ ወይም እንደገና ለሶሻል ኮርቶች ባለፉት አምስት አመት አራት ሺ ሰባት መቶ ሰላሳ አራት ሰዎች የአቅም ግንባታ ስልጠና ተሰጥቷል። ሕግ በሚወጣበት መንገድ ደግሞ ከሚመለከታቸው ከፍትህ ሚኒስቴርና ከፍትህ ቢሮዎች በመሆን የተለያዩ አይነት ሕጎችን በማውጣት በጋራ በኢትዮጵያ ውስጥ እንዲሰራ የሆነ ያላለ ለምሳሌ ፍትህን ማደስ፣ በቅጣት ብቻ ላይ ያልተመረኮዘ አማራጭ የሆኑ ነገሮችን ማየት ይቅርታ አዋጁ ሲወጣ ድረስ እኛ አብረን ሰርተናል። የእርቀ ዘዴዎች፣ አነስተኛ ቅጣት ላይ ወደ እስር ቤት ከመላክ በጉልበት ተቀጥቶ እንዲወጣ የማድረግ ወይም ደግሞ በእውቀቱ ሰርቶ እስር ቤት ሳይገባ የሚቀጣበት መንገድ እነዚህ አይነት ፖሊሲዎችን በማርቀቅ አብረን ድጋፍ አድርገናል። ሌላው ሴንተንሲንግ ጋይድላይን ለምሳሌ የፍርድ ሂደቱ ሐረር፣ ጅማ፣ አዲስ አበባ ወይም ጎንደር ወይም ትግራይ በአንድ ወንጀል ላይ ተመሳሳይ ውሳኔ እንዲሰጡ ከመንግስት ጋር በመሆን ሰርተናል። ይህም ደግሞ በሀገሪቱ ውስጥ ስራ ጀምሯል። ካሪኩሎሞችን እንቀርጻለን። ለምሳሌ የአሌልቱን ፕሪዝን ማሰልጠኛ ኮሌጅ የአንድ አመትን የመኮንኖች ኮርስ የሰብአዊ መብትን በማስከበር ሁኔታ ብዙ ኮርሶች ተካተውበት የማረሚያ ቤቶችን ካሪኩለም እኛንን የሰራ ነው። መማሪያውን በአጠቃላይ ማለት ነው። ያ ብቻ አይደለም። በአገሪቱ ውስጥ የሰብአዊ መብትን በማስጠበቅ ለሚሊሻ ፖሊስ፣ አቃቢ ህግ እንደገና ለፍርድ ቤቶች ጥናት በማድረግ ካሪኩለሞችን አብረን በመቅረጽ ላይ ነው ያለ ነው የተወሰኑት ስራ ላይ ውለው ለምሳሌ በቤኒሻንጉል፣ በጋምቤላ እና በሶማሌ ክልል ይሄ ካሪኩለም ማስተማር ተጀምሯል እና ላለፉት አምስት አመት ሰባ ስምንት ሺህ እስረኞች በኢትዮጵያ ውስጥ ይቅርታ አግኝተዋል። ይሄ በጣም ከአፍሪካ ጋራ ሲወዳደር ከሳውዝ አፍሪካ ቀጥሎ የሁለተኛ ነው ማለት ነው። ይህም ደግሞ እኛ ውይይቶች እንዲደረጉ በማድረግ መንግስት ደግሞ በኃላፊነት ያለው የክልልና የፌዴራል ፕሬዚደንቶች ይቅርታ የሚሰጡበት አዋጅ እንዲወጣ ግፊት አድርገናል። ወጥቶ መንግስት ደግሞ ይቅርታ የሰጠ ነው። ሰባ ስምንት ሺህ እስረኛ ተለቀዋል። በተጨማሪ ደግሞ በአምስት ዓመት ውስጥ በፍርድ ቤት የሚጠራቀሙ መዛገብት አሉ እና በክረምት ወር ዳኞች እንዲሰሩ ድጋፍ በመስጠት ሀምሳ ሺህ ባክሎጎች ተሰርተዋል። የአገሪቱ የፍትህ ስርዓት እንዲፋጠንና ወይም በፍርድ ቤት ቀጠሮ እየረዘመ እንዳይጉላላ የሚያደርግ ሲስተም ነው ማለት ነው። በተጨማሪ ከ ሰላሳ አምስት በላይ ግንባታዎችን ሰርተናል። የሴቶች መኖሪያ፣ የህፃናት መኖሪያ፣ ሽንት ቤቶች እንደነዚህ አይነት ነገሮች ኢትዮጵያ ውስጥ ስታንደርድ ስላልነበረ ከድሮ ጀምሮ ማረሚያ ቤት የተጣለ ቦታ ተነብሎ ስለሚቆጠር፣ አሁን ግን ከ ዘጠና አንድ ጀምሮ በህገ መንግስቱ ሶስት አራተኛው የሰብአዊ መብትን ማስከበር በሚለው መሰረት ገብተን ቀዳዳዎችን ለመድፈን መስራት ነው እንጂ ሁሉን ሰርተናል፣ ሁሉ ተሻሽሏል፣ ሁሉ አልቋል ማለት አይደለም። የመድኃኒት እጥረት አለ። የበጀት እጥረት አለ። ያ እንዳለ ሆኖ ግን ጋፖቹን ለመሙላት ጥረት ተደርጓል ለውጦች ጀምረዋል ለማለት እንጂ ሁሉ በሙሉ የተሳካ ነው አምሯል ደምቋል ለማለት ሳይሆን፣ ጉለቶችም አሉ። ጉለቶች ግን እየተሟሉ የሚሄዱበት ሁኔታ ተፈጥሯል። ከሀያ ሺ በላይ እስረኞች በመቶ አስር ማረሚያ ቤት ውስጥ እየተማሩ ነው ያሉት። ሴቶች የስፌት ወንዶች ደግሞ የሜታል ወርክ የውድ ወርክ ትምህርት እየተማሩ ነው ያሉት። ባለፉት አምስት አመት ሁለት መቶ ሀምሳ ሕጻናት ከእናቶቻቸው ጋር የሚኖሩትን በየቀኑ የሚኖሩበትን የዴይ ኬር ፕሮግራም ከፍተንላቸው ወላጆቻቸው ዘመድና ጧሪ ስለሌላቸው ያንን ትምህርት እንዲያገኙ በማስተማር ላይ እንገኛለን። እንግዲህ ይህን የመሳሰሉ ስራዎችን አበርክቷል ብል ማጋነን አይሆንብኝም። ፓስተር ዳንኤል ገብረስላሴ የእናንተን ድርጅት የሚሰራውን ስራ መንግስት እንዴት ይመለከተዋል? እንዴት ነው የሚያግዛችው? ከመንግስት ጋር ያላችው ቁርኝት ወይም ደግሞ ትብብር እንዴት ነው የሚገመገመው? የኛ መንግስታዊ ያልሆነ ድርጅት ነው መንግስታዊ ያልሆኑ ድርጅት እንደመሆኑ መጠን ሲመሰረት አላማና ሚሽን ቪዥን አለው። አላማው መንግስታዊ ያልሆኑ ድርጅቶች ሊሰሩ የሚችሉበትን በተቋቋመለት አዋጅና ህግ መሰረት መስራት ነው ማለት ነው። ያንን በመስራታችን መስመር አልፈን ላለመሄድ ጥንቃቄ እናደርጋለን። በህግና በህግ እንድንሰራ መንግስት ፈቅዶልናል። ከዛ ውጭ አንወጣም። በዛ ምክንያት ደግሞ ከመንግስት ጋር 19 ዓመት ባሳየ ነው ጥሩ ሪከርድና ሪፒቴሽን። የተለያዩ ጊዜ የተለያዩ ችግሮች አይነሱ ማለት አይደለም። ችግሮቹን ግን በጠረጴዛ ዙሪያ እንወያያለን። በዛ መሰረት ላለፉት 19 ዓመት ድርጅታችን አብሮ በመስራት ያምናል እና በዛ መሰረት ጥሩ ግንኙነት አለን። ድርጅታችው ምን ያህልን ከማንኛውም ወገን ገለልተኛ ሆኖ ህብረተሰቡን ብቻ ለማገልገል ከመንግስት ጋር ሳያጎበድድ ነጻ ሆኖ የሚንቀሳቀስ ድርጅት ስለመሆኑ አንድ ኤንጂኦ ሲመሰረት በህግ እንዲሰራ ነው የሚፈቀድለት። ኤንጂኦ ለመንግስት እንዲያጎበድድ መንግስት ለኤንጂኦ እንዲያጎበድድ የሚል አይደለም። ግልጽ የሆነ የተጻፈ ህግ አለ። በዛ ህግ መሰረት ከተሰራ አሁን ያልካቸው ነገሮች ከቅንነት ከበጎ ህሊና ጋር ስናስበው በእንደዚ አይነት ካላሰብነው በስተቀረ መስመርን ይዘ ከሰራህ መንግስት ያከብረሃል። እኔም ደግሞ መስመርን ይዤ ከሰራው መንግስትን አከብራለሁ። ስለዚህ ያለው ሁኔታ በህግና በስርአቱ መስመራችንን ይዘን እንሰራለን። ስር ዳንኤል ገብረስላሴ ጋር የተገናኘ ነው እንግዲህ መቀሌ ከተማ ውስጥ ለፍትህ አካላት የሚሰጠው የአሰልጣኞች ስልጠናን ለማየት ነበር የመጡ። እዚሁ ሲናገሩ ቅድም ስልጠናው በዩኤስ አይዲ እንደሚታገዝ ነበር የተናገሩና፣ ዩኤስ አይዲ ድርጅታችሁ ምን ያህል ያግዛል? ዩኤስ አይዲ እንደ ሌሎች የአውሮፓ ሀገሮች በሙሉ አንደኛው ጠንካራ ፓርትነራችን ነው። እዚህ አሁን የመጣ ነው ለመቶ ዳኞች ስልጠና ለመስጠት ነው የመጣ ነው። ይሄ ደግሞ በትግራይ ብቻ ሳይሆን በዘጠኙም ክልል የምንሰራው ስራ ነው። ዩኤስአይዲ ካሉን ዶነሮች አንዱ ጠንካራ አጋራችን ነው ማለት ነው። በዚሁም አጋጣሚ ደግሞ የአሜሪካን ህዝብንና ኤምባሲውንና ዩኤስአይዲን ለሰብአዊ መብት ለዲሞክራሲ፣ የህግ የበላይነት እንዲሰራ የሚያደርጉት እንቅስቃሴ እጅግ በጣም ብዙ ስለሆነ ላመሰግናቸው ወዳለሁ። ፓስተር ዳንኤል ገብረስላሴ ለሰጡኝ ማብራሪያ በአሜሪካ ድምጽ ስም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ኢትዮጵያን ይባርክ፣ ሁላችንንም አሜን። አድማጮች፣ ፓስተር ዳንኤል ገብረስላሴ በቅንጅት መሪዎችና በቅርቡም በአንድነት ፓርቲ መሪ ብርቱካን ሚደቅሳ በምህረት መፈታት ዙሪያ ከሌሎች የሽምግልና ቡድን አባላት ጋር ሚና መጫወታቸው ይታወሳል። ስለ ምሕረቱ ሂደት በዝርዝር ቃለ ምልልስ እንዲሰጡን በጊዜው ብዙ ጥያቄዎች አቅርበንላቸው ፈቃደኛ ሳይሆኑ መቅረታቸውን በድጋሚ ለማስታወስ እንወዳለን።